ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 ፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ጥር 6 2013 ዓ ም ዝግጅታችን አሁን ጀመረ። No true supporter of mine could ever endorse political violence. Not as a face, the foes of freedom, as they are, but as a means to a terrible goal the goal of his personally clinging to power. ፕሬዝዳንቱ ስልጣን በኃይል ሊገለብጡ የተነሱ አመፀኞችን የተመለከቷቸው የነጻነት ጠላት አድርገው አይደለም። ይልቁንም የአደገኛ ግባቸው መጠቀሚያ አድርገው ነው የወሰዷቸው። የሕዝብ ተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲና ተሰናባቹ ፕሬዝዳንት ዶናልድ ትራምፕን ነው የሰማችኋቸው። በአብይ ርዕስ ዘገባ ይኖረናል። በኮንሶ ዞን ሰገን ዙሪያ ወረዳ በድጋሚ በተቀሰቀሰ ግጭት ሰባት ሲቪሎች መገደላቸውንና በውል ቁጥራቸው ያልተገለጹ ቤቶች መቃጠላቸውን የወረዳው አስተዳደር አስታወቀ። ዘገባ ይኖረናል። ጤና ይስጥልኝ፣ እንደምናመሻችሁ፣ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ፕሮግራሙን ንጉሱ ታምሬ ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሐሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ በተጨማሪም ከሰኞ እስከ ዓርብ በባህሉ ራዲዮ 943 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልኝ የተከበራችሁ አድማጮች እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። በዴሞክራቲክ ፓርቲ የበላይነት ስር ያለው የዩናይትድ ስቴትስ የተወካዮች ምክር ቤት ትናንት ረቡዕ ፕሬዝደንት ዶናልድ ትራምፕ እንዲከሰሱ ወስኗል። የውሳኔው ምክንያት ፕሬዚደንቱ ባለፈው ሳምንት በየክፍለ ግዛቱ ተወካዮች የተገኘውን የምርጫ ውጤት ቆጥሮ ለማጽደቅ በምክር ቤቱ እየተካሄደ የነበረውን የማረጋገጫ ሂደት በማደናቀፍና ውጤቱንም በአመጽ ኃይል ለመቀልበስ የማነሳሳት ሙከራ አድርገዋል የሚል ነው። ክሱ የሚመሰረተው ለሕግ መወሰኛ ምክር ቤቱ ዳኝነት ሲሆን ምክር ቤቱ ለስራ የሚመለሰው የፊታችን ማክሰኞ በመሆኑ ተመራጩ ፕሬዚደንት ጆ ባይደን እና ምክትላቸው ካማላ ሀሪስ በመጪው ረቡ ጥር 12 2013 ዓ ም ቃል መሐላ ፈጽመው ሥራ እስኪጀምሩ ሴናተሮቹ ይህንን ጉዳይ ለማየት የሚሰየሙ አይመስልም። ይሁን እንጂ የአብዝሃው መሪ ሚች መኮኔል ለእረፍት የተበተነውን ሴኔት በአስቸኳይ እንዲጠሩላቸው የህዳጣኑ መሪ ቸክ ሹመር ቢወተውቱም ሪፐብሊካኑ መኮኔል ግን ጥሪውን በይፋ አልተቀበሉም። ባለፈው ሳምንት በተደረገ የጆርጂያ ግዛት የሴኔት ትግል ሁለቱ እጩዎች በማሸነፋቸው ምክንያት በአዲሱ የባይደን አስተዳደር ሴኔቱ በዴሞክራቲኮቹ የበላይነት እንደሚመራ ተረጋግጧል። የተወካዮች ምክር ቤቱ ትናንት ካካሄደው ፕሬዚደንቱ ይከሰሱ አይከሰሱ ክርክር በኋላ እንዲከሰሱ የራሳቸው የፕሬዚደንት ትራምፕ ሪፐብሊካን ፓርቲ አባል የሆኑ አስር እንደራሴዎች ድምፅ ሰጥተዋል። ፕሬዚደንት ትራምፕ በሀገሪቱ ታሪክ በአንድ የስልጣን ዘመን እንዲህ አይነት የመከሰስ ውሳኔ ሁለት ጊዜ የተላለፈባቸው ወይም ኢምፒች የተደረጉ ብቸኛ ፕሬዚደንት ናቸው። በደቡብ ኢትዮጵያ ክልል በኮንሶ ዞን ሰገን ዙሪያ ወረዳ በድጋሚ በተቀሰቀሰ ግጭት ሰባት ሲቪሎች መገደላቸውና ቁጥራቸው በውል ያልተገለጸ ቤቶች መቃጠላቸውን የወረዳው አስተዳደር አስታወቀ። ግጭቱ እንደገና የተቀሰቀሰው የራሳቸውን አስተዳደራዊ መዋቅር ለመፍጠር የሚፈልጉና ከደራሼ ወረዳ የተውጣጡ አባላት የትርምስ ሴራ ነው ሲሉ አስተዳዳሪው ለቪኦኤ በሰጡት ቃል ከሰዋል። ሁከቱ ከደራሼ ልዩ ወረዳ ጋር አይገናኝም ያሉት የወረዳው አስተዳዳሪ አቶ አመኑ ቦጋለ ይልቁንስ በሁከቱ የተነሳ ከሰገን ዙሪያ ወረዳ የተፈናቀሉ ከሀያ አምስት ሺህ በላይ ዜጎችን ማስጠለላቸውን ተናግረዋል። በሌላ በኩል በቤኒሻንጉል ጉሙዝ ክልል መተከል ዞን ድባጤ ወረዳ በቆርቃና ዳሊቲ ቀበሌ ትናንት ማለዳ በታጣቂዎች የተገደሉት ሰዎች አስክሬን ቀብር ዛሬ መፈጸሙን የአካባቢው ሰዎች ገልጸዋል። ተጨማሪ ጥቃት በመፍራት ከአስር ጎጦች ተፈናቅለው ጋሊሴ ወደምትባል ከተማ የሄዱ ሰዎች ምግብ አጥተው እየተራቡ መሆናቸውን ለቪኦኤ ገልጸዋል። ዝርዝር ዘገባዎችን በመጽሔት ይዘናል። በእስር ላይ የሚገኙት የኦሮሞ ነጻነት ግንባር ማዕከላዊ ኮሚቴ አባል አቶ ሚካኤል ቦረንና የፓርቲው አመራር አባል የሆኑት አቶ ኬነሳ አያና በእስር ቤት ውስጥ ታመው ሕክምና አላገኙም ሲሉ ጠበቃቸው አቶ ቱሊ ባይሳ አቤቱታ አሰምተዋል። የኦሮሚያ ክልላዊ መንግስት ቃል አቀባይ አቶ ጌታቸው ባልቻ ለቪኦኤ በሰጡት ቃል በእስር ላይ የሚገኙት ግለሰቦች መታከም እንደሚችሉ ገልጸው ስለመታመማቸው ግን መረጃ እንደሌላቸው ተናግረዋል። ጸሀይ ዳምጠው ተጨማሪ አላት። የአርቲስት አጫሉ ሁንዴሳ እንግዲያ ተከትለው በኦሮሚያ ክልል በተቀሰቀሰ ሁከት ምክንያት ተጠርጥረው ከስድስት ወራት በላይ በእስር ላይ የሚገኙት የኦሮሞ ነጻነት ግንባር ስራ አስፈጻሚ አባል አቶ ሚካኤል ቦረንና የማዕከላዊ ኮሚቴ አባል አቶ ኬኔሳ አያና በእስር ቤት በጠና መታመማቸውን የህግ ጠበቃቸው ለአሜሪካ ድምፅ ገልጿል። ከነሳ እያንሳ ለረጅም ጊዜ በደም ግፊትና በስኳር ይስተቃጅ ነበረ። አሁን ደግሞ በጣም ተባብሰውበት በጣም ታሞ ነው ያለው። ሚካኤል ቦረን ደግሞ የነርቭ በሽተኛ ነው። ከዚም ጀርባ ትንትን ያመዋል፣ አይኑም በጣም እያመመው ነው እና እነዚህ ሰዎች እዛ ከተማ ላይ ያለው የህክምና ተቋም ይህንን እነዚህን በሽታዎች ማከም የሚችል አይደለም በጣም ከታሪማችን በላይ ሆነዋል ነው ምሉት። ህክምና አጥተው በጣም እየተሰቃዩ ነው ማለት ነው። እኛም በአካል ሄደን አይተናል። የጤናቸው ሁኔታ በጣም አሳሳቢ ነው። የእነዚህ ሁለቱ ሰዎች አቶ ቱሊ እንደገለጹት የገላን ከተማ ፖሊስ መምሪያ ግለሰቦቹን ከከተማ ውጪ ለማሳከም መብትም ሆነ ባጀት እንደሌለው መግለጹን እና ከኦሮሚያ ፖሊስ ኮሚሽን ደግሞ መልስ አላገኘንም ብለዋል። እነዚህ ሰዎች አንደኛው የዋስና መብት ተጠብቆላቸው እንዲወጡ ተጠርቋል። ለምን አይለቀቁም? የማይለቀቁ ከሆነ ደግሞ የህክምና አገልግሎት እንዲያገኙ ቤተሰብም ጠበቃዎችም ተመላልሰው ጠይቋል። ነገር ግን በቂ ምላሽ ማግኘት አልቻለም። እነሱ የሚሉት ምንድን ነው? የእኛ ስልጣን እዚህ ከተማ ላይ ነው። ከዚህ ከተማ ውጭ ታችበን ልናሳክማችሁም አንችልም። በጀቱንም የለንም፣ ስልጣኑም የለንም። ከዚህ ከተማ ክልል ውጭ እኛ እዚህ ጠብቁ ነው የተባለው። አደራ ነው ተሰጣችን። ከዚህ ከተማ ውጭ ልንወስዳቸው አንችልም የምል ነው በእነሱ በኩል ለተሰጠን ማለት። በዚህ ጉዳይ ላይ የኦሮሚያ ክልል ቃል አቀባይ አቶ ጌታችሁ ባልቻን ጠይቀን ተከታዩ መልስ በዚህ ደረጃ የሕክምና አገልግሎት የሚያስፈልጋቸው ሰዎች ጠርጥረው እንደሆን ባሉበት ቦታ መብታቸው ሊከበር ይገባል የሚል እምነት አለኝ። እነዚህ ሰዎች ስለ መታሰራቸው እንጂ የዚህ የጤና ችግር አለባቸው ቢሆን መረጃ እንደ መንግስት የለኝም። ከኦሮሚያ ፖሊስ ኮሚሽን መልስ ለማግኘት ያደረግኩት ሙከራ ለዛሬ አልተሳካም። በቀጣይ መልስ ካገኘን ይዘን እንቀርባለን። ለአሜሪካ ድምፅ ፀሀይ ዳምጦ ከአዲስ አበባ አመሰግናለሁ። ፀሀይ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ተመራጩ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የኮሮና ቫይረስ ምላሽ ማጠናከሪያ እቅዳቸውን ዛሬ ምሽት ይፋ ያደርጋሉ ተብሎ እየተጠበቀ ነው። መጪው ፕሬዚደንት ቀደም ሲልም መቶ ሚሊየን ሰዎችን በመጀመሪያዎቹ መቶ የስልጣን ቀኖቻቸው እንደሚከትቡ አስታውቀዋል። አዲሱ የባይደን እቅድ ለአሜሪካውያን ቤተሰቦች ቀጥተኛ የገንዘብ ድጋፍ መላክን ያካትታል ተብሎ የሚጠበቅ ሲሆን አነስተኛ ንግዶችን ለማገዝ የሚያስችል ሀሳብም የተካተተበት መሆኑን መጪው የምጣኔ ሀብት አማካሪያቸው ብራያን ዲስ ትናንት ለሮይተርስ የዜና ወኪል ተናግረዋል። ዴሞክራቲክ የህግ መወሰኛ ምክር ቤት አባላት አመራሩን ሲቆናጠጡ የመጀመሪያው ስራቸው የእርዳታውን እና የምጣኔ ሀብት ማነቃቂያ ድጋፍ ህግ ማጽደቅ እንደሚሆን ምጪው የሴኔቱ አብዝሃ መሪ ቻክ ሹመር አስታውቀዋል። ኮሮና ቫይረስ እጅግ በፍጥነት እየተስፋፋባት በምትገኘው ዩናይትድ ስቴትስ እስካሁን ከ385 ሺህ በላይ ሰው በኮቪድ-19 ምክንያት ሞቶባታል። በዚህ ሁኔታ ውስጥ የሥራ አጥነት ማካካሻ ክፍያ ማመልከቻ ባለፈው ሳምንት ያስገባው ሰው ቁጥር በወዲያኛው ሳምንት ከነበረው 181 ሺህ አሻቅቦ 965 ሺህ መመዝገቡን የዩናይትድ ስቴትስ የሥራ ሚኒስቴር ዛሬ አስታውቋል። በኮቪድ-19 ወረርሽኝ ምክንያት ከሥራ ውጭ ከሆነው 22 ሚሊዮን ሰው 10 ሚሊዮኑ አሁንም ሥራ እንደሌለው መሥሪያ ቤቱ ገልጿል። ይህ በእንዲህ እንዳለ የአዲሱ ኮሮና ቫይረስን ምንጭ እንዲያጠና የዓለም የጤና ድርጅት የላከው የባለሙያዎች ቡድን ዛሬ ቻይናይቱ ውሃን ከተማ ገብቷል። አስር ባለሙያዎች ያሉበት ቡድን ከሲንጋፖር ተነስቶ በቀጥታ ውሃን የገባ ሲሆን አባላቱ በሙሉ ለ14 ቀናት ተነጣጥለው ወደሚቆዩባቸው ክፍሎች ገብተዋል። ውሃን አዲሱ ኮሮና ቫይረስ የዛሬ ዓመት ታኅሣሥ ውስጥ ለመጀመሪያ ጊዜ የተከሰተባት የቻይና ማዕከላዊ ከተማ ስትሆን የቻይና ባለሥልጣናት ግን ቫይረሱ የተቀሰቀሰው ሌላ ሀገር እንደሆነ በመናገር ከኮቪድ-19 ጋር የተያያዘውን የሀገራቸውን ገጽታ ለመቀየር እየጣሩ ናቸው። ዛሬ ውሃን ከገቡት አስር ባለሙያዎች ሌላ ሁለት ባለሙያዎች ኮሮና ቫይረስ ስለተገኘባቸው እዚያው ሲንጋፖር እንዲቆዩ ተደርጓል። ቤልጂግ ውስጥ በአንድ ጥቁር ወጣት ሞት ምክንያት ከተነሳ ተቃውሞ በኋላ 116 ሰዎች በቁጥጥር ስር ውለዋል። በፖሊስ ጥበቃ ስር እንዳለ ራሱን ስቶ በሞተው ጥቁር ወጣት ምክንያት የተለያዩ ተቃውሞች እየታዩ ሲሆን፣ ዛሬም ብራስልስ ውስጥ 500 የሚሆኑ ሰልፈኞች አደባባይ መውጣታቸው ተዘግቧል። ተቃዋሚዎቹ ሰልፈኞች የተለያዩ ቁሳቁስ መወርወር፣ እሳት በማስነሳት፣ መንገዶችን በመዝጋት፣ የፖሊስ ተሽከርካሪዎችን በመጉዳት ሁከት አስነስተዋል ሲል ፖሊስ ከሷል። ሕይወቱ ያለፈው ወጣት ከተያያዘበት ቦታና ከፖሊስ ጣቢያውም የቅኝት ቪዲዮ ማስረጃዎችን ማሰባሰባቸውን የቤልጅግ አቃቤ ሕግ መስሪያ ቤት ባልደረቦች አስታውቀዋል። ከሰልፈኞቹ መካከል የጥቁሮቹም ሕይወት ትርጉም አለው ብላክ ላይቭስ ማተር የሚሉ መፈክሮችን የያዙ እንደሚገኙባቸው ተነግሯል። የደቡብ ኮሪያ ጠቅላይ ፍርድ ቤት በሙስና ተከሰው የ20 ዓመት እስራት የተፈረደባቸውን የቀድሞ ፕሬዚደንት ፓርክ ጌዩን ሃይን ቅጣት አጽንቷል። እንዲከሰሱና ከስልጣን እንዲነሱ የዛሬ አምስት ዓመት የሀገሪቱ ፓርላማ ከወሰነባቸው በኋላ ነው የ68 ዓመቷ የጥፋተኝነት ብይን ተላልፎባቸው ወህኒ እንዲወርዱ የተደረገው ጌዩን ሃይ በ2016 የሀገራቸው ምርጫ ሂደት ውስጥ ያለ አግባብ ጣልቃ ገብተዋል በሚል በተከፈተባቸው ዶሴ የሁለት ዓመት ተጨማሪ ቅጣት ተጥሎባቸዋል። ጌዩን ሃይ የዛሬ ስምንት ዓመት ሲመረጡ የደቡብ ኮሪያ የመጀመሪያ ሴት ፕሬዚደንት ሆነው ነበር። እየተከበራችሁ አድማጮች ለዜና የተያዘው ጊዜ አበቃ። ለቀሪ ዝግጅቶች ወደ ጽዮን ልመልሳችሁ። አብራችሁን ቆዩ። የምታዳምጡት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የዛሬ ሐሙስ ጥር 6 2013 ዓ ም ዝግጅታችንን ነው። በክልሉ ዜጎች ላይ የደረሱ ዘረፋዎች፣ የሴቶች መደፈር፣ የንብረት ውድመትና ግድያዎችን ገለልተኛ በኋና አካል በአስቸኳይ እንዲጣራ ሰብአዊ እርዳታ የማዳረስ እንዲሁም የመገናኛ ዘዴዎችን መልሶ አገልግሎት እንዲቀጥሉ ከፍተኛ ትኩረት ሰጥቶ እንዲሰራ እንጠይቃለን። መንግስት በክልሉ ከወሰደው እርምጃ ጋር ተያይዞ የሌላ ሀገር ወታደሮች ጣልቃ ገብነት ከነበረ ይህንኑ በግልጽ እንዲያስረዳና እነዚህ ወታደሮች አሁንም በሀገራችን ድንበር ክልል ውስጥ የሚገኙ ከሆነ መቼ እንደሚወጡ ለህዝብ በይፋ እንዲያሳውቅ እንጠይቃለን። የኢዜማ ፓርቲ የህዝብ ግንኙነት ኃላፊ አቶ ናትናኤል ፈለቀን ነው የሰማችኋቸው። ዘገባውን ቆየት ብለን እናስደምጣችኋለን። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። በዲሞክራቲክ ፓርቲ የበላይነት ስር ያለው የዩናይትድ ስቴትስ ምክር ቤት ትናንት ረቡዕ ፕሬዚዳንት ትራምፕ እንዲከሰሱ ወስኗል። የውሳኔው ምክንያት ፕሬዝዳንቱ ባለፈው ሳምንት ከየክፍለ ግዛቱ ተወካዮች የተገኘውን የምርጫ ውጤት ቆጥሮ ለማጽደቅ በምክር ቤቱ የሚደረገውን የማረጋገጫ ሂደት በማደናቀፍና ውጤቱም በአመፅ ኃይል ለመቀልበስ የማነሳሳት ሙከራ አድርገዋል የሚል ነው። የቪኦኤ የምክር ቤት ዘጋቢ ካትሪን ጊብሰን እንደዘገበችው ውሳኔው በሌላኛው የኢንደራሲዎች ምክር ቤትም የሚታይ ቢሆንም ይህ ግን ተመራጩ ፕሬዝዳንት ጆ ባይደን በዓለ ስራቸውን እስከሚፈጽሙበት የሚቀጥለው ሳምንት ድረስ የሚሆን አይደለም። የካትሪን ጊብሰንን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል። የምክር ቤቱ አባላት ባለፈው ሳምንት የተመራጩን ፕሬዚደንት ባይደን አሸናፊነትን ለመቀልበስ በፕሬዚደንት ትራምፕ ደጋፊዎች ለቀው እንዲወጡ ከተገደዱበት እዚያው ምክር ቤት ህንፃ ውስጥ ሆነው ነው ውሳኔውን ያሳለፉት። የዩናይትድ ስቴትስ ምክር ቤት 232 ለ197 በሆነ ድምፅ ፕሬዚደንት ትራምፕ እንዲከሰሱ ወስኗል። ለውሳኔው የተሰጠው ብቸኛው ምክንያት ፕሬዚደንት ትራምፕ እንደ ኤሮፓ አቆጣጠር ጥር ስድስት በምክር ቤቱ ላይ የተቃጣውን አመጽ አነሳስተዋል በሚል ነው። ምክትል ፕሬዚደንት ማይክ ፔንስ ፕሬዚደንት ትራምፕ ስራቸውን በብቃት ማከናወን በሚችሉበት ሁኔታ ላይ አይደሉም በሚል ከስልጣናቸው እንዲነሱ የሚያዘውን ህገ መንግስታዊ አንቀጽ ተግባራዊ ለማድረግ እንደማይሹ አስታውቀዋል። ምክር ቤቱም ትራምፕ እንዲከሰሱ ውሳኔውን ያሳለፈው ምክትል ፕሬዝደንቱ ይህንን አቋማቸውን ለተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ ካሳወቁ በኋላ ነው። በብሔራዊ ዘብ አባላት በከፍተኛ ጥበቃ ስር ከሚገኘው የምክር ቤት ህንፃ የተላለፈውን ውሳኔ የመሩት አፈ ጉባኤ ናንሲ ፔሎሲ እንዲህ ብለዋል። ጎል ፐርሶና ፕሬዝዳንቱ ስልጣንን በኃይል ሊገለብጡ የተነሱ አመፀኞችን የተመለከቷቸው የነጻነት ጠላት አድርጎ አይደለም። ይልቁንም የአደገኛ ግባቸው መጠቀሚያ አድርገው ነው የወሰዷቸው። ግባቸው የግላቸውን ስልጣን የመጨበጥና የህዝብን ፈቃድ የመገልበጥ ግብ ነው። ግባቸው ከሁለት ምዕተ ዓመት ከግማሽ በላይ የቆየውን ዴሞክራሲያችንን ባቀጣጠሉት ደም አፋሳሽ አመፅ እንዲያልቅ ማድረግ ነው። አብዛኞቹ የሪፐብሊካን ምክር ቤት አባላት ፕሬዚደንቱ ከኃላፊነታቸው እንዲነሱ እስከ መጠየቅ የሚያደርስ ጥፋት አልፈጸሙም ባይ ናቸው። አንዳንዶቹ ግን ፕሬዚደንቱ በአመጹ ውስጥ የራሳቸው ድርሻ እንዳላቸው ያምናሉ። በተወካዮች ምክር ቤት የሪፐብሊካን ፓርቲ መሪ ኬቪን መካርቲ እንዲህ ይላሉ። ፕሬዚደንት ባለፈው ረቡዕ በምክር ቤቱ ሕንፃ ላይ በአመፀኞቹ መንጋ ለተፈጸመው ጥቃት ፕሬዚደንቱም ኃላፊነትን ይወስዳሉ። ጥቃቱን ማውገዝ የነበረባቸው እየሆነ ያለውን ነገር እንደተመለከቱ ወዲያውኑ ነበረ። በአሜሪካ ታሪክ ውስጥ ሁለት ጊዜ በመከሰስ ፕሬዚደንት ትራምፕ የመጀመሪያው ይሆናሉ። ትራምፕ ግን ከአመፁ በፊት ያደረጉት ንግግራቸውን አሁንም ቢሆን ምንም ችግር እንደሌለበት ይናገራሉ። በበኩላቸው በደጋፊዎቻቸው የተካሄደውን አመፅ አውግዘዋል። no true supporter of mine could ever endorse political violence. እውነተኛ ደጋፊ የሆነ ማንም ሰው የፖለቲካ አመጽን አይደግፍም። ፕሬዝደንቱ እንዳይከሰሱ ከዲሞክራቶች ጋር የተባበሩት አስር የሪፐብሊካን ፓርቲ አባላት ናቸው። ከእነዚህ ውስጥ በፓርቲ ውስጥ ትልቅ ተሰሚነት ያላቸው ሊስ ቼኒ ይገኙበታል። ቼኒ ፕሬዝደንቱ የፈጸሙት እንደ ትልቅ ክህደት የሚቆጠር ነው በማለት ኮንነዋቸዋል። በተወካዮች ምክር ቤት የተላለፈው ውሳኔ እንደገና ወደ ሌላኛው እንደራሴዎች ምክር ቤት በመሄድ መታየት ይኖርበታል። በዚህኛው ምክር ቤት አንዳንድ የሪፐብሊካን እንደራሴዎች ፕሬዝደንቱ የመከሰስ ውሳኔ ዲሞክራቶቹን ይቀላቀላሉ ተብሎ ይጠበቃል። በብሩኪንግ ተቋም ተመራማሪ የሆኑት ኤለን ካምራክ ግን የሚቀጥሉት ጥቂት ቀናት በሪፐብሊካን ውሳኔዎች ላይ ተጽዕኖ ሊኖራቸው ይችላል ባይ ናቸው። እንዲህ ብለዋል። በሚቀጥሉት ቀናት ውስጥ በምክር ቤቱ ህንፃ ላይ ከበድ ያለ እና የሚያስቀይም ጥቃት የሚሰነዘር ከሆነ ያ ፍርዱን ለመስጠት የበለጠ ያነሳሳል። ለነገሩ የሚሆነው ውጥረቱ እየበረደ ይመጣል። ያ ሲሆን ደግሞ ሴኔተሮቹ ፕሬዝዳንቱ ላይ እስከ መፍረድ ድረስ ርቀው መሄዱን ላይፈልጉት ይችላሉ። የሴኔቱ መሪ ሚች መካነል ምክር ቤታቸው ጉዳዩን ተመራጩ ጆ ባይደን በዓለ ሲመታቸውን ከመፈጸማቸው በፊት እንደማይመለከተው ተናግረዋል። ከዚያም በኋላ ቢሆን ምክር ቤቱ ለፕሬዚደንት ባይደን አጣዳፊ አጀንዳ ቅድሚያ ሊሰጥ ይችላል። አሁንም ከብሩኪንግ ተቋም ኤለን ካምራክ እንዲህ ይላሉ። ያ ለባይደን መጥፎ አጋጣሚ ነው። ለሀገራችንም እንዲሁ አለመታደል ነው። ምክንያቱም አሁን ሁላችንም የምንጠብቀው አንድ ነገር ቢኖር ለኮቪድ-19 ወረርሽኝ የሚሆን ገንዘብ ማግኘት ነው። በመራጭነት ከተመዘገቡት የተሰበሰቡት የሕዝብ አስተያየት ድምፆች እንደሚያሳዩት 56 ከመቶ የሚሆኑ አሜሪካውያን በምክር ቤቱ ላይ ለተነሳው አመጽ ፕሬዝደንት ትራምፕ ተጠያቂ እንደሆኑ ያምናሉ። በፕሬዝደንት ትራምፕ ላይ የተላለፈው ውሳኔ ተግባራዊ ሆኖ ጥፋተኛ ከተባሉ ካሁን በኋላ በየትኛውም የፌዴራል መንግስት ኃላፊነት እንዳይወዳደሩ ያግዳቸዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ። ዘጋቢዎቻችንና ደረጀን እናመሰግናለን። አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል በኮንሶ ዞን ሰገን ዙሪያ ወረዳ በድጋሚ በተቀሰቀሰ ግጭት ሰባት ሲቪሎች መገደላቸውንና በውል ቁጥራቸው ያልተገለጹ ቤቶች መቃጠላቸውን የወረዳው አስተዳደር አስታወቁ። ግጭቱ እንደገና የተቀሰቀሰው የራሳቸውን አስተዳደራዊ መዋቅር ለመፍጠር የሚፈልጉና ከደራሼ ወረዳ የተውጣጡ አካላት የትርምስ ሴራ ነው ሲሉ ከሰዋል። ሁከቱ ከደራሽ ልዩ ወረዳ ጋር አይገናኝም ያሉት የወረዳው አስተዳዳሪ አቶ አመኑ ቦጋለ ይልቁንስ በሁከቱ የተነሳ ከሰገን ዙሪያ ወረዳ የተፈናቀሉ ከ25 ሺ በላይ ዜጎችን አስጠልለናል ብለዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘገባ አለው። የሰገን አካባቢ ህዝቦች የሚባለው ዞን ፈርሶ የኮንሶ ልዩ ወረዳ በዞንነት ተደራጅቶ ሌሎችም ወረዳዎች ከተበተኑ በኋላ ከመዋቅር ጋር በተያያዘ የተጀመረው ግጭትና ሁከት እስከዛሬ መዝለቁን በኮንሶ ዞን የሰገን ዙሪያ ወረዳ አስተዳዳሪ አቶ ከተማ ገለቦ ተናግረዋል። በዚህም ባለፉት ሁለት ቀናት ውስጥ በኮንሶ ዞን ሰገን ዙሪያ ወረዳ በድጋሚ በተቀሰቀሰ ግጭት ከኮንሶ ብቻ ሰባት ሲቪሎች መገደላቸውን የወረዳው አስተዳዳሪ ተናግሯል። አያሌ ንብረት ወድሟል። ቁጥራቸው ግና ያልጣራ በርካታ መኖሪያ ቤቶችም ተቃጥሏል ብለዋል። ግጭቱ እንደገና የተቀሰቀሰው ጎማይድ ልዩ ወረዳ የሚባል አዲስ የራሳቸውን አስተዳደር መዋቅር ለመፍጠር የሚፈልጉ መሳሪያ የታጠቁ በድራሽ ወረዳ የሚደገፉ የአካላት ነው ሲሉ ከሰዋል። የቀድሞ ዞኑ ማዕከል የነበረው አካባቢ ለብቻ በልዩ ወረዳ እናደራጃለን በሚል ኮንሶ ዞን ሰበን ዙሪያ ወረዳ ቀበሌያት ውስጥ ከተወጣጡ ግለሰቦች ጋር ድራሽ ልዩ ወረዳ በማቀናጀት ተብረ የደራሽ ልዩ ወረዳ አስተዳዳሪም አቶ አመኑ ቦጋሌ ጎማዴ ልዩ ወረዳ የተሰኘ አዲስ አስተዳደራዊ መዋቅር ለመፍጠር የሚደረገውን እንቅስቃሴ በሚደግፉና በማይደግፉ በኮንሶና አካባቢ ባሉ ሰዎች መካከል የተፈጠረ ግጭት ነው ብለዋል። ይልቁንስ ግጭቱን ተከትሎ ከሰገን ዙሪያ ወረዳ የተፈናቀሉ ከ25 ሺ በላይ ዜጎችን አስጠለናል ብሏል። አቶ አመኑ ስብሎች በተገደሉበት የሰገን ዙሪያ ወረዳ ህውከት የደራሽ ልዩ ወረዳ እጅ የለበትም ብሏል። የቀረባቸውን ምክስ በአካባቢ የሚፈጠረውን ሁከት በጋራ ለመፍታት የማያስችል ሰላም እንዳይፈጠር የሚያደርግና መሰረት የሌለው ወቀሳ ነው ሲሉ ተናግረዋል። እኛ ቀበሌ የሆነችው ዋይ ቤዳ ቀደም ብሎ ከነሱ ጋር አንዷ ጥያቄ አቅራቢ ናት። መዋቅር ጥያቄ ነበረች። ቀጣ ላይ ካሉት ወደ አስራ ሰባት ቀበሌ ነው ያሉት። አስራ ሰባተኛዋ የኛ ናት። አስራ ስድስቱ ቀበሌ ውስጥ ያሉት እኛ ቀበሌ ውጭ ያሉት አብዛኞቹ ለሁለት ጎራ ተካፍለው የሚጋጩ ናቸው። ጎረቤት ሆነ ቤት ጎን ለጎን እያላቸው እኮ አንዱ የተቀበለ አለ፣ አንዱ ያልተቀበለ አለ እንጂ ከኛ ጋር ምንም አይነት ምክንያትና መንስኤ የለውም። በሌላ በኩል ግን በሁለት ቀናት ውስጥ በካራት ከተማ በኩል በመንደር አንድና መንደር ሁለት በተፈጠረ ግጭት ቁጥራቸው በውል ያልታወቁ ሰዎች መገደላቸውን እንዲሁም ቤቶችና የተሰበሰቡ የእህል ክምሮች መቃጠላቸውን በስልክ ለቪኦኤ አስረድተዋል። ለደህንነታቸው ሲባል ማንነታቸው እንዲገለጥ ያልፈለጉ የአካባቢ ነዋሪዎች ባለፉት ሁለት ዓመታት የታጠቁ ቡድኖች በቀጠናው የሰው ሕይወት ማጥፋት መቀጠላቸውና በርካታ ቤቶችን ማቃጠላቸውን ተናግረዋል። በአካባቢው ሰላማዊ እንቅስቃሴ ባለመኖሩ መንግስትም ሆነ ነዋሪዎች መደበኛ ስራቸውን መስራት አለመቻላቸውን ገልጠዋል። በኮንሶና በአካባቢው ባለው ሁከት ግጭትና ጥቃት ከ66 በላይ ሰዎች መገደላቸውና አያሌ ንብረት መውደሙን የኢትዮጵያ ሰብአዊ መብት ኮሚሽን የሰማኮ ከሳምንታት በፊት ባወጣው ሪፖርት መግለጡም አይዘነጋም። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሃዋሳም ዮናታንን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ደግሞ እናልፋለን። በቤንሻንጉል ጉምዝ ክልል መተከል ዞን ድባጤ ወረዳ በቆርቃና ዳልቲ ቀበሌ በታጣቂዎች የተገደሉት ሲቪሎች ስርዓተ ቀብራቸው መፈጸሙን ዛሬ ለአሜሪካ ድምፅ የዓይን እማኞች አረጋግጠዋል። ተጨማሪ ጥቃት በመፍራት ከአስር ቀበሌዎች ቀያቸውን ለቀው ጋሊሴ በምትባል ከተማ ተጠልለው የሚገኙ ሌሎች ነዋሪዎች ደግሞ የሚበሉት ምግብ ማጣታቸውን ተናግረዋል። አስቴር ምስጋናው ዝርዝሩን ታስደምጠናለች። ሰሞኑን በቤንሻንጉል ጉምዝ ክልል መተከል ዞን ድባጤ ወረዳ ቆርቃ ቀበሌ ዳሌቲ ጎጥ በታጣቂዎች የተገደሉ ንጹሐን ዜጎች የቀብር ስነ ስርዓት ትላንት አመሻሹን መፈጸሙን ነው በስፍራው ነበርን ያሉ ሰዎች ዛሬ ለአሜሪካ ድምፅ ያረጋገጡት። አቶ መሐመድ ሰይድ ከእነዚህ ሰዎች አንዱ ናቸው። ያው ጾታን ለይቶ ሴትን በሴት ወንድ ለአንድ አርገው ክርስቲያኑን ወደ ደብር ሙስሊሙን ወደ መስጊድ አርገው በጅምላ ነው። ያው ጾታን ለይተዋል እንጂ ያው በአንድ ነው ጋር ምንም ሰብአዊ የሚባል ነገር የለም። ያው ለሴት አንድ ተቆፈረ፣ ለወንድ አንድ ተቆፈረ። ከዛ ያው ልክ ባይሱ ዝ እንደጫናቸው አድርገው ደርድሮ የተቀበረው ሰብአዊ የሚባል ነገር የለም። መቼ ትናንትና ነው ዛሬ ነው የተቀበረ? ትናንትና አመሻሽ ላይ ነው የተጠናቀቀ። በአካባቢው ተጨማሪ የጸጥታ ኃይል በመግባቱ አንጸራዊ ሰላም ቢኖርም አሁንም ከባድ ፍርሃት መኖሩን ነው አቶ መሐመድ የገለጹት የሰላም ሁኔታ ያው ትናንትና መከላከያ ገብቷል እንጂ በጣም ስጋት ነበር። በጣም ከባድ ነው እንግዲህ ያለው ነገር። ለተፈናቀሉ ዜጎች የአስቸኳይ ጊዜ እርዳታ እየቀረበ አለመሆኑን ነው ቀያቸውን ለቀው የወጡት የተናገሩት። ፊት እኛ የተፈናቀልነው የአምስት ቀበሌ ህዝብ ነበር፣ አሁን ላይ ደግሞ የአምስት ቀበሌ ህዝብ ተጨመረ እና ነገሮች ሁሉ እየሰፋ እየሰፉ መጡ። መንግስት እዚህ ላይ በጣም ትኩረት አድርጎ ሊሰራበት ይገባል እና እዚህ ላይ ያለው ኮማንድፖስት መዋቅር በስርዓት እየሰራ አይደለም ምንም አይነት እርዳታ እየተደረገ አይደለም። አሁን ላይ አሁን ባለፈው አንድ ተሳቢ መጣ ተባለ ሶስት ሶስት ኪሎ ስንዴና ሶስት ሶስት ኪሎ ዶኬት በአንድ ሰው ነው የደረሰው። ያያ ማለት ደግሞ አስቢው ምን ያህል ሰው ምን ያህል እንትን እንደሚል ማለት ነው። አበይ የኋላ እና ወርቅነሽ ጌታውን የተባሉ ተፈናቃዮች ሁኔታውን ለአሜሪካ ድምጽ አብራርተዋል። የሞተ ሙታ ለቃል ባል ምን የለው እኛ እንድንወጣ ነበር የፈለግ ነው። ለምንበላውም ነገር የለም። ታች ሲዘን የወጣናትን ገንዘብ ያው አንዳንድ ሻይ እንዳለን ወርቅ ነሽ ጌታሁን የት ነው ያለሽው? በየሰዎች በየቶቹ ያው እዚህ ቀልታ ከምትባቸው ከተማ ላይ መጥተን ካሉት ሰዎች ላይ በየበረንዳው እና በየጓሮ ነው የምናድረው። ምግብ እሳ እንዴት ነው? ምግብ ያው ከዚህ ያሉት እያወጣቱ ይሰጡናል። ከሰጡንም ሰጡን፣ ካልሰጡንም ያው ጦማችንም እንውላለን፣ ከሰጡንም እንበላለን። ልጆች አሉሽ? እኔ እንኳን አንድ ልጅ ነው ያለኝ። ስንት ልጆች ያላቸው እናቶች አሉ አሁን ከእናንተ ጋር ያው እንግዲህ ሁላችንም የገጠር ሰው ስለሆነ ብዙ እስከ አምስት እስከ ሰባት እስከ ዘጠኝ ያላቸው ልጆችም አሉ። በዛ ላይ እርጉዞችና መጫቶች ሁሉ አብረውን ነው ያሉ። ያው እየተሰቃዩ ነው ያሉ። እኛ ያው በአብዛኛው የምንፈልገው መኪና እንዲከፍትልን ነው። እንግዲህ መኪና ከተከፈተልን ሄደ ነው። ያው ያሉ ወገኖቻችንም የተወሰነ ቢገድፉን እና ያው የምንኖርበት ቤትም ዘመድ ቢሰጠን ብለን ነው ተስፋ ያለንን፣ እንጂ ሌላ ምን አማራጭም የለን። ወዴት ትሄዳላችሁ? ያ እንግዲህ ድሮ በራብ ምክንያቱም ጥለነው ወደ መጣን ሀገር ተመልሰን ይደማስታውስ እንደሆነ ነው እንጂ ሌላ ምን አማራጭ አለን? ከዚህ ዞሮ ዞሮ ያለንበት ከተማ ማስፈጊና በጣም አስፈሪ ነው ያለንበት። ያው ወነቅሸኔና ጉምዝ ስለሚፈሩ ነሱ ከዛሬ ነገ ገቡ እየተባለ ማታም ጠዋት ደም እየደፍራት ነው ያለ ነው። ዛሬ ጠዋት ራሱ በጣም ስንፈራ ነው የዋል ነው መጥተዋል ገብተዋል ደርሰዋል እያሉም ማለት ነው። ተፈናቃዮቹ ወደ ትውልድ ቀያቸው መመለስ የፈለጉበት አንዱ ምክንያት እዚህ ያለው የእርዳታ አሰጣጥ ችግር ስላለበት ጭምር ነው ይላል መሐመድ ሰይድ ባቲ ወረዳ ዙሪያ ላይ የእርዳታ አሰጣጥ አለ። እኔ ተፈናቃይ ሁ አሁን እርዳታ ከፋፋይ ኮሚቴ ነበርኩኝ። ዛ ላይ በምሰራበት ሰዓት የሚመጣውን ግብአት እናውቀዋለን። በየቀበሌው የሚሰጠን ኮታ ደሞስ ታመዛዝኙ ግማሹ የት ገባ የሚያስብል አይነት አሰራር ስላለ በቃ ተጽኖዋል ይሰራለሁ እንደዛ መጥቶ ደግሞ ተፈናቃይ እንደሌለ እያደረጉ ያሉ የህግ አካሎች ማለት ነው። ያ ነገር ስላለ ህጉ ትንሽ እየተሻሻለ ይመጣ ከሆነ አላውቅም እንጂ ማለት ነው። ተፈናቃዮቹ ያነሱትን ጥያቄ በመያዝ አካባቢውን እንዲያስተዳድር በመንግስት የተቋቋመውን ግብረ ኃይል ከፍተኛ አመራሮች፣ እንዲሁም ሌሎች አካላትን ለማግኘት ያደረግኩት ጥረት ለዛሬ አልተሳካም። መልስ እንዳገኘው እመለሳለሁ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር አስቴርን ለዘገባዋ እናመሰግናለን። ተከታዩ ዘገባ ወደ መቀሌ ይወስደናል። በትግራይ ክልል ለሚገኙ የጤና ተቋማት መድኃኒት ለማቅረብ የጸጥታ ችግር እንቅፋት እንደሆነ የክልሉ ጤና ቢሮ አስታውቋል። የቢሮውን የመድኃኒት ክፍል አስተባባሪ አቶ ገብረ እግዚአብሔር ገብረ ጊዮርጊስን ያነጋገራቸው መቀሌ የሚገኘው ዘጋቢያችን ሙልጌታ ጽባ ሲሆን፣ በኢንተርኔት መቋረጥ ምክንያት ሙልጌታ ዘገባውን የሚያስደምጠን በስልክ መስመራችን ላይ ተገኝቶ ነው። ሙሉጌታ እንግዲህ ከሁለት ወራት ቆይታ በኋላ ዘገባ ልታሰማን ስለመጣ እንኳን ደህና መጣህ እንላለን። አመሰግናለሁ፣ እንኳን ተገናኘን። በቅድሚያ ወደ አሰናዳኸው ዘገባ እንለፍና፣ ና መቀሌ ከተማ ወደሚገኘው ትግራይ ክልል ጤና ቢሮ ዛሬ በአካል ተገኝተ ስላገኘኸው መረጃ አካፍለን። አመሰግናለሁ። ሲሆን በትግራይ ክልል የጤና ቢሮ የፋርማሲ ክፍል አስተባባሪ አቶ ገብረ እግዚአብሔር ገብረ ጊዮርጊስ ነው ያናገርኳቸው በዛሬው ዕለት። በክልሉ የሚገኙ የጤና ተቋማት ዝርሳ እንደተፈጸመባቸው ገልጸውልኛል። በአንድ ወረዳ እስከ አምስት የጤና ጣቢያዎች እንዳሉ የተናገሩት አስተባባሪ ሆኖም በአሁኑ ጊዜ ያሉበት ሁኔታ ለማወቅ በጣም አስቸጋሪ ሁኔታ እንዳለ ነው የገለጹልኝ። በተቋማቱ የሚሰሩ ሰራተኞችም ለሶስት ወራት ደሞዝ እስካሁን እንዳልተከፈላቸው ገልጸዋል። በአሁኑ ጊዜም ቢሮቸውን ትተው ተበታትነው ይገኛሉ የሚልም ነው የገለጹልኝ አቶ ገብረ እግዚአብሔር በአሁኑ ጊዜ ጥቂት ቢሆኑም ስራ የጀመሩ የጤና ተቋማት አሉ ብለውኛል ካነሷቸው ተቋማት በሽረ አክሱም አዲግራት አብዪ አዲ እንዲሁም መቀለ የሚገኙ የጤና ተቋማት ስራ የጀመሩ እንዳሉ ገልጸውልኛል በተጨማሪ ደግሞ በክልሉ ደቡባዊ ዞን አንዳንድ የጤና ተቋማት ስራቸው አገልግሎት መስጠት እንደጀመሩ ነው የገለጹት። ወደ እነዚህ ተቋማት ደግሞ መድኃኒት ለማቅረብ የጸጥታ ችግር እንቅፋት ሆኖ ብናል በማለትም አቶ ገብረ እግዚአብሔር ገልጸዋል። መድኃኒት ለማድረስ ሲሆን በጤና ተቋማቱ ላይ ደግሞ ሌሎችም ስራ የጀመሩ ይሁን ያልጀመሩ ተቋማት የአሰሳ ለማካሄድ እንዲሁም መድኃኒት ለማቅረብ የጸጥታ ችግሩ እጅግ አስቸጋሪ እንደሆነ ነው የገለጹት። የጤና ሚኒስትር ጤና ተቋማቱ በነጻ መድኃኒት እንዲወስዱ አመቻችተዋል ብለዋል። ሆኖም ግን የተቋማቱ ተሽከርካሪዎችም ስለተዘረፉም መድኃኒት ለማምጣት የሚቸገርበት ሁኔታ እንዳለ ነው የገለጹት። ከግብረ ሰናይ ተቋማት ጋር በመተባበር መድኃኒቱ ለማምጣትም እንሰራለን በማለት ነው የገለጹት አቶ ገብረ እግዚአብሔር። በቀጣይ ግን ህብረተሰቡ መድኃኒት ማግኘት ስላለበት የጸጥታ ችግሩ በአስቸኳይ ቢፈታ፣ እንዲሁም ደግሞ የጤና ተቋማት ሰራተኞች ደሞዝ ሊከፈላቸውና ወደ ስራቸው እንዲመለሱ ሊደረግ አፋጣኝ እንዲፈታ ቢሰራ የሚል አስተያየት ነው የሰጡን። ሌሎች ያነጋገርኳቸው የከተማ ነዋሪዎች ለመንግስት ሰራተኞች የጤና ባለሙያዎችም ጨምሮ ደሞዝ መከፈል እንደተጀመረ ገልጸውልኛል። በመቀለ ከተማ በሌሎች አካባቢ ግን በተለያዩ አካባቢዎች በስልክ ወይም ወደዚህ መጥተው የጠየኳቸው ደሞዝ ያልተከፈላቸው እንዳሉና ችግር ላይ እንዳሉ ይናገራሉ። መቀለ ከተማ ላይ ግን ደሞዝ መከፈል እንደተጀመረ ያገኘሁት መረጃም ያመላክታል። መድኃኒቱን ለማቅረብ ወይም መድኃኒቱን ለመስጠት የጸጥታ ችግር እንቅፋት እንደሆነ የቢሮው የመድኃኒት ክፍል አስተባባሪ አቶ ገብረ እግዚአብሔር እንደገለጹልን ጠቅሰህልናል እና ይሄ የጸጥታ ችግርን በተመለከተ ከሌላ የመንግስት እዛው አካባቢ ካለ ትግራይ ክልል ውስጥ ካለ የጸጥታ ኃላፊ መረጃ ለማግኘት ያደረግከው ሙከራ አለ? እስካሁን እነ አልቻልኩም። በክልሉ ከሚገኙ የጸጥታ አመራሮችን ማግኘት አልቻልኩም። በክልሉ ያለውን የጸጥታ ችግር ለመፍታት ምን እየተሰራ እንደሆነ። የፌዴራል መንግስት በበኩሉ በትግራይ ክልል ውጊያዎች የሉም በማለት የተኩስ ልውውጦች ብቻ እንዳሉ ነው እየገለጸ የሚገኘው በመገናኛ ብዙሀንም እንዲሁም የአሜሪካ ድምፁ መዘገባችን ይታወቃል። ሙልጌታ፣ እንግዲህ ካገኘው አይቀር አንተ የመቀሌ ከተማ ነዋሪ እንደመሆነ በአሁኑ ሰዓት በከተማ ያለውን ሁኔታ ብትገልጽልን፣ ለምሳሌ የውሃ፣ የመብራት፣ የስልክ፣ የትራንስፖርት አገልግሎቶች አሉ? የመንግስትና የግል ድርጅቶችስ ስራ ጀምረዋል? እስቲ አጠር አድርገህ የመቀሌ ከተማን ሁኔታ ንገረን። በመቀሌ ከተማ የመብራት የስልክ፣ እንዲሁም የውሃ የውሃ ግሎቶች አሉ። በአሁኑ ጊዜ የፌዴራል መከላከያ ሰራዊት መለ ከመቆጣጠሩ በፊት በተወሰነ ጊዜ ነበረ። ከገቡ በኋላ ደግሞ ለሁለት ሳምንት አካባቢ የሚሆን ጠፍቶ ነበር። እነዚህ አገልግሎቶች የውሃ፣ የመብራት እንዲሁም የስልክ አገልግሎቶች ከሁለት ሳምንት በኋላ ተመልሶ መጥቷል። የትራንስፖርት አገልግሎት በከተማ ውስጥ የታክሲ አገልግሎት ብዙም አልተቋረጠም ነበር። እንቅስቃሴዎች ይታዩ ነበር። የትራንስፖርት አገልግሎት ከአሁኑም በፊት በከተማው የመንግስት መስሪያ ቤቶች ደግሞ ዝርፊያ ተፈጸመባቸዋል። እነዚህ የመንግስት ተቋማት በተለይ የመሳሪያዎች እዛ የነበሩ እንደ ኮምፒውተር ይሁን የተለያዩ የድርጅቶቹ መሳሪያዎች ዝርፊያ እንደተፈጸመባቸው በአንዳንድ ተቋማት የሄድኩትን በሮች የተሰበሩ ያሉ ዝርፊያ እንደተፈጸሙባቸውም የመንግስት የመንግስት ሰራተኞች ሲገልጹ አይቻለሁ። የመንግስት ሰራተኞች ወደ ቢሮዎች መግባት ጀምሯል። ግን አገልግሎት የሚሰጡበት መንገድ ገና ወደ ስርዓቱ የገባ አይመስልም። በእንደተመለከትኩት ወደ እንደነበረው የመንግስት ሰራተኞች አገልግሎት እየተሰጠ እንዳልሆነ የተመለከትኩት አንዳንድ ተቋማት እንዳየሁት ብዙ ሰራተኞች አይገቡም። የገቡ አሉ፣ የተቀምጠው አንዳንድ የሚሰሩ አሉ። ግን ሙሉ በሙሉ ወደዛ ገብተዋል ብለን ለመናገር ይከብዳል። የግል ተቋማት በተለይ አገልግሎት ሰጪዎች እንደነም ሆቴል፣ ካፌ ወይም ሱቆች፣ ትናንሽ ሱቆች በየሰፈሩ የሚገኙ ለምግብ የሚውል አገልግሎት የሚሰጡ ሱቆች የተከፈቱ አሉ። ሆቴሎችም ተከፍቷል። ገበያም መሰረታዊ የሚባሉ ሸቀጦች የሚያቀርቡ በየገበያው ማግኘት ይቻላል። ሆኖም ግን ሌሎች የሚባሉ እቃዎች ለማግኘት አስቸጋሪ ነው። ያልተከፈቱም በብዛት የንግድ ተቋማትም ተመልክቻለሁ። በከተማዋ በዛሬው ዕለትም ጭምር ባለፈው ሳምንታትም ያልተከፈቱ ብዙ ተቋማት አሉ። ለምንድነው የማትከፍቱት የሚል ጥያቄ አቀርብላቸዋለሁ። እነሱ እንደሚናገሩት የጸጥታ ዋስትና ስለሌለን መክፈት አንችልም የሚልም የሚገልጿሉ የከተማዋ ነዋሪዎችም፣ በተለይ በንግድ ተቋማት ላይ የተሰማሩ በተለያዩ ዘርፍ የተሰማሩ የንግድ ማህበረሰብ። ሙልጌታ፣ እንግዲህ እናመሰግናለን። በመቀሌ ከተማ ያለውን እይታህን ስላጋራህን እንግዲህ ከዚህ በኋላ ደግሞ ነዋሪዎችን አነጋግረህ የሚመለከታቸውን አካላትን አነጋግረህ መረጃዎችን እንደምታደርሰን ተስፋ እናደርጋለን። መልካም ምሽት፣ አመሰግናለሁ። ወደ ተከታዩ ዘገባ እንለፍ። የረድኤት ሰራተኞች በኢትዮጵያ ትግራይ ክልል ከነበረው ጦርነት ሸሽተው ወደ ሱዳን የሚገቡ ስደተኞች በተጠለሉባቸው ስደተኛ ጣቢያዎች የኮቪድ-19 ተጠቂዎች መገኘታቸውን ይፋ አድርገዋል። የተባበሩት መንግስታት የስደተኞች ጉዳይ ተቋም እንዲሁም የምህረት ጓድ የተሰኘው የረድኤት ቡድን ሰብአዊ ጥፋትን ለማስቀረት አፋጣኝ እርምጃዎች ይወሰዱ ዘንድ ተማጽነዋል። ናባ ሞሆዲ ከካርቱሜላ የተላከችውን ዘገባ ሀብታሙ ስዩም ያስደምጠናል። የረዴ ድርጅቶች ለኢትዮጵያውያን ስደተኞች ተብሎ በተዘጋጀው አምሩክባ ስደተኞች መጠለያ አራት ሰዎች የኮቪድ-19 ቫይረስ በዚህ ሳምንት እንደተገኘባቸው አስታውቀዋል። መጠለያው ቁጥራቸው 25 ሺህ የሚሆኑ ከህዳር ወር ጀምሮ ወደዚህ ስፍራ የመጡ ስደተኞች የሚኖሩበት ነው። ስደተኞች የሚኖሩበት ጣቢያ መጠነኛ መሠረታዊ ነገሮች ብቻ የተሟሉበት፣ ኮቪድ-19 በቀላሉ እንዲሰራጭ የሚያጋልጥ መጨናነቅም ያለበት ነው። መርሲ ኮርፕ ወይንም የምህረት ጓድ የተሰኘው ቡድን አምሩክባ በተሰኘው መጠለያ ውስጥ ክሊኒክ በመክፈት ወደ አምስት ሺህ ለሚጠጉ ስደተኞች የህክምና አገልግሎት በመስጠት ላይ ይገኛል። የቡድኑ ቀጠናዊ ኃላፊ ሾን ግራቪል ሮዝ የቫይረሱን ስርጭት ለመግታት አፋጣኝና ወሳኝ እርምጃዎች ይወሰዱ ዘንድ ጠይቀዋል። የመጠለያው ይዞታ የስደተኞቹ ሁኔታ፣ ማህበራዊ መራራቅን ያከበደው የህዝብ መጨናነቅ ሁላችንንም በእጅጉ የሚያሳስብ ጉዳይ ነው። ወረርሽኙን ለመቆጣጠርና ለሰዎች አገልግሎት ለመስጠት የሚያስችሉ ቁሳቁሶች እጥረትም አሉብን ያሉት ቫይረሱ የተገኘባቸው አራት ሰዎች ተለይተው እንዲቀመጡ መደረጉን የተባበሩት መንግስታት ድርጅት የስደተኞች ተቋም ባለስልጣን ጁሊያ ራፋኤሊ ተናግረዋል። ቫይረሱ የተገኘባቸው ተለይተው እንዲቀመጡና ከእነርሱ ጋር ንክክ ያላቸውን የመፈለግ ሥራ ሰርተናል። በቅድሚያ ያገኟቸው ሰዎች የምርመራ ውጤት እየተጠበቀ ነው። ከማህበረሰቡ ጋር መገናኘትና የቢሮ ግንኙነት ማዕከላት አይነት ሌሎች እንቅስቃሴዎች ቆመዋል። ለምላሽ የሚያግዝ ተጨማሪ የገንዘብ ፈሰስ ያስፈልጋል ያሉት የሱዳን ባለሥልጣናት ከተባበሩት አረብ ኤምሬትስ እና ከሌሎች የአረብ አገራት ኢትዮጵያውያን ስደተኞችን ለማገዝ የሚውል የገንዘብ ድጋፍ አግኝተዋል። እየጨመረ በመጣው የስደተኞች ፍሰትና የኮቪድ-19 ስጋት ምክንያት ተጨማሪ ገንዘብ እንደሚያስፈልግ ግን የጤና ታዛቢዎች ተናግረዋል። ሱዳን ከባለፈው ጥቅምት ወዲህ 23 ሺህ የኮቪድ-19 ተጠቂዎችን መዝግባለች። ሁለት ሺህ ዜጎቿን ደግሞ በቫይረሱ አታለች። ይህ በእንዲህ ያለ የሱዳን መንግስትና የረድኤት ድርጅቶች ስደተኞችን ምዕራብ ገዳሪፍ ወደሚገኘው አዲስ መጠለያ ለማዘዋወር ዝግጅታቸውን ጨርሰዋል። የሱዳን መንግስት እንደሚለው እርምጃው ስደተኞቹን ውጥረት ከሞላበት ድንበር በማራቅ ደህንነታቸው የተሻሻለ እንዲሆን ያደርጋል። ወደ ተከታዩ ዘገባ እንለፍ። መጪው ምርጫ ሁሉንም አካታች እንዲሆን በህግ ጥላ ስር ላሉ የተፎካካሪ ፓርቲ መሪዎች አፋጠኝ ፍትህ እንዲሰጣቸው ኢዜማ ጥሪ አቀረበ። በትግራይና በሌሎች አንዳንድ የሀገሪቱ ከተሞች ግጭቶችና ጥፋቶች በሚጠበቀው አገራዊ ምርጫ ላይ ክፉ ጥላ ያጠሉ ናቸውም ብሏል። መንግስት በትግራይ ክልል ተከሰቱ ለተባሉ ድርጊቶችና ጥፋቶች ግልጽ ማብራሪያ እንዲሰጥም ፓርቲው ጠይቋል። መለስካቸው አምሃ ዝርዝራለሁ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ዛሬ ከቀትር በኋላ በዋና ጽህፈት ቤቱ በጠራው ጋዜጣዊ ጉባኤ ላይ በወቅታዊ የሀገሪቱ ጉዳዮችና በምርጫ 2013 ላይና ከወራት በፊት ጀምሮ ለምርጫው ሲያደርግ የቆየውን ዝግጅት ዘርዝረዋል። ኢዜማ በሀገሪቱ ከሚገኙ 547 የምርጫ ክልሎች ውስጥ በአራት መቶ ሰላሳ አምስት የምርጫ ክልሎች እንደሚወዳደር የህዝብ ግንኙነት ኃላፊው አቶ ናትናኤል ፈለቀ ለጋዜጠኞች ተናግረዋል። አቶ ናትናኤል አክለውም የኢትዮጵያ ምርጫ ቦርድ የምርጫ ጊዜ ሰሌዳውን ይፋ ካደረገ በኋላ ብዙ ፓርቲዎች የምርጫ ዝግጅት እያደረጉ መሆናቸውን አስገንዝበው፣ የተወሰኑ የፖለቲካ ፓርቲዎች ግን መሪዎቻቸውና አባሎቻቸው በሕግ ጥላ ስር እንደሚገኙ በማስታወቅ በምርጫው ለመሳተፍ እንደማይችሉ እየገለጹ መሆናቸውን አስታውሰዋል። በዚህ ታሪካዊና ልዩ ነው ባሉት ምርጫ የፓርቲያቸውን ፍላጎት በጽሁፍ ከተሰራዳው መግለጫ በንባብ አሰምተዋል። መጪውን ምርጫ ልዩ ከሚያደርጉት ምክንያቶች አንዱ የሁሉንም አይነት አስተሳሰቦች በምርጫው ለውድድር የመቅረባቸውን እድል የሚቀንስ ምርጫው ያለውን አጠቃላይ ፋይዳ ላይ አሉታዊ ተጽዕኖ ይኖረዋል ብለን እንሰጋለን። ከዚህ አንጻር የፖለቲካ ፓርቲዎች በጋራና ከኢትዮጵያ ብሔራዊ ምርጫ ቦርድ ጋር በመሆን የፖለቲካ ፓርቲዎች የሚያጋጥማቸውን ችግሮች እንዲፈቱ የተጀመረው እንቅስቃሴ በሁሉም ክልሎች በአስቸኳይ ወደ ተግባራዊ ስራ እንዲገባ እና በፍርድ ቤት ጉዳያቸው እየታየ የሚገኙ የፖለቲካ ፓርቲ አመራሮች የሁሉም ዜጋ ህገ መንግስታዊ መብት የሆነውን የተፋጠነ ፍትህ ሊያገኙ ይገባል ብለን እናምናለን። በንባብ የተሰማው መግለጫ እንዳተተው አሁን በሀገሪቱ የሚታየው የጸጥታ ሁኔታ በምርጫው ላይ አሉታዊ አንድምታ ወይንም ተጽዕኖ እንዳለው የማይካድ ነው። በተለይ እንደ ኢትዮጵያ ባሉ አገሮች ካለው የዴሞክራሲያዊ ምርጫ ተመክሮ ድህነት ባሻገር በአሁኑ ወቅት በሀገሪቱ የተለያዩ ክፍሎች የሚታዩት ግጭቶችና መሰረታዊ የሰብአዊ መብቶች ጥሰት በመጪው ምርጫ ላይ የሚጥለው ጥላ ክፉ ነው ይላል። በትግራይ ክልል ህወሀት መከላከያ ሰራዊታችን ላይ ጥቃት በማድረስ የሀገር አንድነት ላይ በጋረጠው አደጋ ምክንያት መንግስት የወሰደውን የህግ ማስከበር ዘመቻ ተከትሎ የተፈጠረው ማህበራዊና ኢኮኖሚያዊ ምስቅልቅል፣ በቤኒሻንጉል ጉሙዝ ክልል መተከል ዞን በተደጋጋሚ እየተከሰተ የሚገኘው የዜጎች ሞትና መፈናቀል፣ በምዕራብ ኦሮሚያ ሁነኛ መፍትሄ ያልተገኘለት የሰላም መደፍረስና በሰላማዊ ዜጎች ላይ እየደረሰ የሚገኘው እንግልትና ሞት፣ በታሪካችን ለመጀመሪያ ጊዜ የፖለቲካ ስልጣን ወደ ዜጎች በማቅረብ እውነተኛ ዘላቂ የሆነ የህዝብ አስተዳደር ግልጽነትና ተጠያቂነት የተሞላበት የመንግስት አስተዳደር ስርዓትንና ባህልን ለመፍጠር መሰረት የሚጣልበት ቀጣዩ ምርጫ ላይ ጥላ ያጠሉ ሁኔታዎች ናቸው። እንዲህ ያሉ ሁኔታዎች በሀገራችን ሊመሰረት ያለውን ዲሞክራሲያዊ ስርዓት የማደናቀፍ አላማም ጭምር እንዳላቸው እንረዳለን። በተለይ በእነዚህ አካባቢዎች ወደፊት ምን መደረግ እንዳለበትም ፓርቲው የተለያዩ ትሪዎችን አቅርቧል። በትግራይ ክልል የተወሰደውን የሀገር አንድነትና ሰላምን የማስጠበቅ እንዲሁም ህግን የማስከበር እርምጃ ተከትሎ እየተከሰቱ የሚገኙ ስርዓት አልበኝነቶችን ለመቆጣጠር የፌዴራል መንግስትና የክልሉ ጊዜያዊ አስተዳደር በሁሉም የክልሉ አካባቢዎች በፍጥነት የጸጥታ መዋቅር ማቋቋምና አስፈላጊውን ሁሉ እገዛ ማድረግ ይገባቸዋል። የትግራይ ክልል ነዋሪዎች፣ የሀገር ሽማግሌዎችና ምሁራንም የክልሉ ሰላም እንዲጠበቅ አጥፊዎች ለህግ እንዲቀርቡና ነዋሪዎች ወደ መደበኛ ህይወታቸው ሙሉ በሙሉ እንዲመለሱ በሚደረገው ጥረት ውስጥ የበኩላቸውን አስተዋጽኦ እንዲያደርጉ እንጠይቃለን። የፓርቲው መግለጫ በትግራይ ክልል የተፈጠረውን አዲስ ሁኔታ ተከትሎ በተለያዩ መገናኛ ብዙሀንና በሌሎችም አካላት የሚሰራጩ ዜናዎችን መሰረት ያደረገ በሚመስል እነዚህ መረጃዎች የፈጠሩትን ጥርጣሬና ሉታዊ ዝንባሌ እንዲያጠራም መንግስትን ጠይቋል። በክልሉ ዜጎች ላይ የደረሱ ዘረፋዎች የሴቶች መደፈር፣ የንብረት ውድመትና ግድያዎችን ገለልተኛ በኋና አካል በአስቸኳይ እንዲጣራ፣ ሰብአዊ እርዳታ የማዳረስ እንዲሁም የመገናኛ ዘዴዎችን መልሶ አገልግሎት እንዲቀጥሉ ከፍተኛ ትኩረት ሰጥቶ እንዲሰራ እንጠይቃለን። መንግስት በክልሉ ከወሰደው እርምጃ ጋር ተያይዞ የሌላ ሀገር ወታደሮች ጣልቃ ገብነት ከነበረ ይህንኑ በግልጽ እንዲያስረዳና እነዚህ ወታደሮች አሁን በሀገራችን ድንበር ክልል ውስጥ የሚገኙ ከሆነ መቼ እንደሚወጡ ለህዝብ በይፋ እንዲያሳውቅ እንጠይቃለን። ግጭትና ግድያ እንዲሁም የዜጎች መፈናቀል በሚታይባቸው በሌሎች የሀገሪቱ ክፍሎችም ትኩረት እንዲደረግባቸው አሳስቧል። በቤንሻንጉል ጉሙዝ ክልል ንጹሐን ዜጎች ላይ የሚደርሰው ማንነትን ማዕከል ያደረገ ጥቃት አሰቃቂነትና ተደጋጋሚነት ለችግሩ የተሰጠው ትኩረት አናሳ መሆኑ ስለሚያሳይ ጉዳዩን የሚመጥን ትኩረት ከፌዴራል መንግስትና ከጸጥታ መዋቅሮች እንዲሰጥ እና ንጹሐን ላይ የሚደርሰው ግፍን እንዲያስቆሙ ለማሳሰብ እንወዳለን። በምዕራብ ወለጋ በየጊዜው ታጣቂዎች በንጹሐን ዜጎች ላይ እያደረሱት ያለው ተደጋጋሚና አሰቃቂ ጥቃት ለአንዴና ለመጨረሻ ጊዜ እልባት እንዲሰጠው የሚገባ መሆኑን ይዜማ ያምናል። ይዜማ በመግለጫው ማጠቃለያ ላይ እንዳስታወቀው በእነዚህ ሰላምና መረጋጋት በራቃቸው የሀገሪቱ ክፍሎች ከፍተኛ የአመራር አባላቱን በማሰማራት ጉዳዩን በቅርብ መርምሮ የራሱን ግኝት ይፋ እንደሚያደርግ ገልጾ ምርጫ 2013ን የተቃና ለማድረግ ግን መንግስት ምን ማድረግ እንዳለበት አስገንዝቧል። መንግስት የጀመረውን ህግ የማስከበር ተልዕኮ በማፋጠን በእነዚህና በሌሎች አካባቢዎች ዜጎች ከፍርሃትና ከተስፋ ማጣት ተላቀው እውነተኛ ወኪሎቻቸውን በነፃነት በመምረጥ የዴሞክራሲያዊ ስርዓት ግንባታ ተሳታፊነታቸውን ሊያረጋግጥላቸው ይገባል። ከየትኛውም ጉዳይ በፊት የዜጎችን በሕይወት የመኖር መብት መጠበቅ ትኩረት የሚሻ ጉዳይ ነው። የኦሮሞ ፌዴራላዊ ኮንግሬስ ኦፌኮና አንዳንድ የፖለቲካ ፓርቲዎች አያሌ መሪዎቻቸውና አባሎቻቸው በጅምላ እንደታሰሩባቸው ደጋግመው ክስ አቅርበዋል። በቅርቡ ምርጫ ቦርድ የምርጫ ሰሌዳውን ይፋ ባደረገበት መድረክም ይህንኑ ክስና ቅሬታ የፓርቲው የጽህፈት ቤት ኃላፊ አቶ ጥሩነህ ገምታ ተናግረዋል። በዚሁ መድረክ ላይ የተገኙት የገዢው የብልጽግና ፓርቲ ተወካይ አቶ ዛዲግ አብርሃ ክሱን ሙሉ በሙሉ ሳያስተባብሉ ችግሩን ለመፍታት እርምጃ እንደሚወሰድ ቃል ገብተው እንደነበረ አይዘነጋም። ኦፌኮ ሰሞኑን ባወጣው መግለጫም በዚህ ረገድ መፍትሄ እንዳላገኘ አስታውቋል። መለስካቸው አመሃ لأمريكا دمس راديو كاديس أديس أبابا የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን ከራዲዮ በተጨማሪ በዌብሳይታችን አማሃሪክ ዶት ቪኦኤኒውስ ዶት ኮም በአት ቪኦኤ አማሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ ከሰኞ ሰሞኑን እስከ አርብ በአህዱ ራዲዮ 94.3 ላይም እንገኛለን። ለአስተያየቶቻችሁ ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ። 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምፅ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉስ ታምሬ፣ ዋና አዘጋጅ ሰለሞን አባተ፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን ወደ ተከታዩ ዘገባ እንለፍ። የማንነትና የወሰን ጥያቄዎች ያሉባቸው አካባቢዎች በማንነትና አስተዳደራዊ ወሰን ኮሚሽን ወደ ሌላ ጦርነት እንዳይገባ በጥንቃቄና በአስቸኳይ ምላሽ እንዲያገኝና የሕግ የበላይነት እንዲከበር በጎንደር ከተማ ቪኦኤ ያወያያቸው የአገር ሽማግሌዎች ጠይቀዋል። የአገር ሽማግሌዎቹን ያወያያቸው የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ሲሆን ክፍል አንድና ክፍል ሁለትን ቀደም ሲል አሰምተናችሁ ነበር። የመጨረሻው ክፍል ሲያጋጥሙ ይቀርባል። በፌዴራል መንግስትና በህወት መካከል የተካሄደውን ጦርነት ተከትሎ በተለይ በአማራና በትግራይ አዋሳኝ የማንነትና የወሰን ጥያቄዎች ባሉባቸው አካባቢዎች መቃቀር መፈጠር እንደሌለበት ቪኦኤ በጎንደር ከተማ በመገኘት ያወያያቸው የትግራይና የአማራ ብሔር ተወላጆች በክፍል አንድ ውይይት ማሳሰባቸው ይታወሳል። በዚህ ክፍልም በሁለቱ ህዝቦች መካከል የጠነከረ አብሮነት፣ ማህበራዊ ትስስር፣ ባህላዊና ሃይማኖታዊ ቅርብ መኖሩን ገልጠው የሁለቱ ህዝቦች አንድነት አሁንም ተጠናክሮ መቀጠል እንዳለበት መክረዋል። የአማራ ህዝብ ከትግራይ የትግራይም ህዝብ ከአማራ ጋር ጥብ እንደሌላቸው በፌዴራል መንግስትና በህወሀት መካከል የተደረገውም ጦርነት አገሪቷን ከመብታተን አደጋ ለመታደግ የተደረገ ጦርነት ነው ብለው እንደሚያምኑም ተናግሯል። ሽማግሌዎቹም ጠንካራ ነው ያሉት የአማራና የትግራይ ህዝብ አንድነትና አብሮነት እንዲዘልቅ መፍትሄው ምንድን ነው የሚለው የዛሬው የክፍል ሶስት ውይይታችን አብይ ሀሳብ ሆኗል። የውይይቱ ተሳታፊዎችን ለማስታወስ ያህል አቶ ወርቁ በዘና፣ አቶ አዳኔ አዳም ሰገድ ከአማራም፣ አቶ አያሎ ተስፉና ኮሎኔል ክሮስ ክዳኔ ከትግራይ ብሄር ናቸው። ወደ ውይይቱ እንዘልቃለን። የድሮ ፍቅር ተመልሶ እንደነበረው ለመቀጠል እንዲቻል ብዙ ስራ መሰራት መቻል አለበት ብዬ አስባለሁ፣ እንደኔ ማለት ነው። አንደኛ፣ በመጀመሪያ ደረጃ በህብረተሰቡ በነዚህ ቀደም ሲል አጥፊ በነበሩ ሰዎች የተዘራውን መርዝ ለማጥፋት ከፍተኛ ስራ መሰራት መቻል አለበት። ከቅሬታዎች አንዱን ለመግለጽ ያህል የጎንደር ሰው እየታፈነ ነው ሰላማዊ ሰልፍ የወጣው ባህር ዳርን ብንወስድ፣ ሌላውንም ብንወስድ፣ ሌሎችም ቦታዎች አፈናም ቢኖር በነበሩት መንግስታት ወይም በነበሩት መሪዎች ትግራይ ላይ የተወሰነ እንቅስቃሴ እንኳን አላደረግም። ህብረተሰቡ ያ ቅሬታ ስላለ ያንን አሁን እንኳን ራሱ ነጻ ከወጡ በኋላ ያደረጉት አቀባበል አናሳ ነው። በእነሱም በኩል ይህ ስራ ከህብረተሰቡ ጋር ለማግባባት እነሱም ልባቸው ግልጽ የሆነ ስራ ወይም ደግሞ በትክክል አጠቃላይ የኢትዮጵያ ህብረተሰብ በእነሱ ላይ ያለውን አመለካከት ንጹህ የሆነ መሆኑን የጠላው መሪዎቻቸውን እንጂ እነሱን አለመጥላቱ ይሄ በግልጽ እነሱ ሊያውቁት ይገባል፣ ሊማሩ ይህ ስራ ሊሰራ ይገባል ብዬ አስባለሁ። እና ብዙ ስራዎች የተጎዱ ነገሮች አሉ፣ የፈራረሱ ወላጆቻቸውን አባቶቻቸውን ያጡ ህጻናት አሉ እነሱም በትምህርት አጠቃላይ የወደመውን ኢኮኖሚ በመገንባት ደረጃ ሁሉም ህብረተሰብ መረባረብ መቻል አለበት ብዬ ነው ማስብ። ወያኔኮ ኢትዮጵያን ከተቆጣጠረ በኋላ በትግራይ የነበሩ ትልልቅ አዛውንት፣ ታሪክ አዋቂዎች፣ በጣም ጠቃሚ የተባለ ህብረተሰብ መንጥሮ ጨርሷል። ይሄ ነው ትልቅ ሰው ብለህ የሚጠራው ሰው አይገኝም። ይህ አንድ ሊታወቅ ይገባል። ለይቶ ያደረገው ነገር የለም። የራሱንም ህዝብን የበላ ሁለተኛ እነሱ ወደ መንግስትነት ከመጡ በኋላ የተፈጠረ ወጣት ነው ያለው። በቃ በነሱ አጂቴሽን የተሞላ አማራ ጠል የሆነ ትምህርት እየተሰጠው፣ ፖለቲካ እየተሰረጸለት፣ እየተዘፈነ ያደገ ነው። ይህንን ለመመለስ ከፍተኛ ስራ ይጠብቃል። ለምሳሌ በእንደርታ ትናንት ትናንትና ወዲያ ለመከላከያ ሰራዊት ሚሊሻዎቹ በገዛ ፈቃዳቸው መሳሪያቸውን እያስረከቡ ነው ያለ የጥሩ በጎ ምልክት የምታየው ነገር አለ። ሁለተኛ ህብረተሰቡ ጠላ ብለህ እንዳትለው ደግሞ በእያንዳንዱ ከተማ ሲገባ ጸረ መከላከያ የሆነ እንቅስቃሴ አልተወሰደ። ተናግሯል እኮ ጠቅላይ ሚኒስትር ጥንቁ መሳሪያችሁን ያስታጠቁን እየተባለ የተሰጠ ሶስተኛ፣ እያንዳንዱ ገበሬ እያንዳንዱ ያልታጠቀ የለም መሳሪያውን እንዲገባ መደረግ አለበት። ከዛ በኋላ የተሃድሶ ስራ ያስፈልጋል። በህብረተሰቡ ላይ የተሃድሶ ስራ ሚዲያው ጀምሯል። ጥሩ ነው፣ ግን በቶሎ ደግሞ ወደ ነባራዊ ሁኔታ መግባት አለበት። ኢንተርቪው ከአዲስ አበባ መጠበቅ ያለባቸው ኢንተርቪው ከዛው ከጓዳቸው። ሁለተኛ አሁን ህዝብ ለህዝብ ግንኙነት መጀመር አለበት። በኪነት በምን እያደረከ ካደረከው ህዝቡ ይተሳሰራል። ጀርመን ስድስት ሚሊዮን እስራኤላውያን ጁሶችን ስትጨርስ የአሁኑ ትውልድ ቂም የለውም። ህዝብና ህዝብ ቂም አያያዝም ግን የናዚ ያን ህዝብ የፈጀ ናዚ ግን እስካሁን እየተመለጠረ እየተያዘ ነው ያለን በደቡብ አሜሪካም በምዕራብም በሰሜንም እየተፈለገ እየታደነ እነሱም መታደናቸው አይቀርም። ህዝብና ህዝብ ግን ማይካድራ ተደረገ ተብሎ የአማራ ህዝብ ተቀይሞ ሪቨንጅ የሚወስዱበት ሁኔታ አይፈጠርም። የሚያባሉን አሁንም ኤሊቶች ናቸው። አቶ አያለው የእርሱ ሀሳብ እዚህ ጋር ምንድን ነው እንግዲህ፣ አሁን ሀገሪቷ በጥሩ ሁኔታ እንድትሄድ ከተፈለገ ሁለቱም ብሔሮች በህዝቡ መካከል ጸብ የለም፣ ቂም የለም በቀል የለም። አንድ ዘር ናቸው፣ አንድ ትውልድ ናቸው፣ አንድ ታሪክ ናቸው፣ አንድ ባህላቸው ሃይማኖታቸው አንድ ነው እያልን ነው። በዚህ በተባለው በሰላሳ አመት ውስጥ ስሜታውነት በጣም እዚያም ስሜት አለ፣ እዚህም ስሜት አለ። ያ ስሜት መውጣት አለበት። እንዴት ነው መውጣት የሚችለው? ጥናት መደረግ መጀመሪያ ይጠና፣ እዚህም ይጠና፣ እዚያም ይጠና፣ ያ ይጠና ያ ጥናት ብቃት ያላቸው ምሁራን አጥንተው መፍትሄው ከነመፍትሄው ለመንግስት ያቅሩ። ከዚያ በኋላ ትምህርት ይካል መድረክ ይገባል። ቦታውን ታድያ መድረክ ተከፍቶ ውይይቱ ተወያይቶ ህብረተሰቡ የእኔ ነው አገሬ ነው አገሬ ናት ብሎ ስሜቱ እስኪ አድርበት ድረስ በዚህ ታሪክ መሰረት አለበት። ሁለት ሶስተኛ ደግሞ ርዝራዜዎች አሉ የለ ማለት አይደለም። ርዝራች ካለ ስሜቱ አሁን ያለውን የትግራይ ህዝብ ልጆቹ ናቸው። ታሪክ እኮ አንክድም። ስሜት እኮ አለ። ያን ስሜት ግን መፈንቅለው መውጣት የምችል ስታስተምሮ ብቻ ከተማረ ያ ችግር ፈጣሪ ተይዞ ወደ ህግ ሲቀርብ፣ ስለዚህ አገሩ ነፃ ሲሆን ነው ሙሉ ከተማው ገጠሩ ነፃ ካደረግ በኋላ እርግጠኛ ነኝ ህዝብ ሆ ብሎ ሲመጡ ወደ ሀገራዊ ስሜቱ ኢትዮጵያዊ ስሜቱ ይህ ብሄር ስሜት የሚባለው ይቀራል። ምናልባት የራሱን በራሱ የማስተዳደር የምትለው ነገር ያው ብዙ መስዋዕትነት የተከፈለበት ስለሆነ በዛ አካባቢ ያ የራሱ አመራር ይፈልጋል፣ የራሱ ቋንቋ ይፈልጋል፣ የራሱ ማስተዳደር ይፈልጋል። ምናልባት ቅድም የተባለው የወጣቱ ስሜት አለ እዚህም ቢሆን እና የወጣቱ ስሜትም መመለስ ያስፈልገዋል ጥላቻ እንዳያድርበት ስሜታው እንዳይሆን ስለ ሀገር ጉዳይ እንዲያውቅ ታሪክ እንዲያውቅ እንዲገነዘብ ማድረግ የሚገባን ይመስለኛል። ከዛ በኋላ ግን ያው መንግስት እንደ ፕሮግራሙ አድርጎ ሀገሪቱ ወደ ነበረችበት ቀይሮ የምታድበት ሁኔታ ማመቻቸት በመቀጠል አቶ ክዳኔ የሚያነሱት ሀሳብ ካለ እንስማም። በተለይ በዚህ በምዕራብ በኩል ያለውን እንቅስቃሴ ወልቃይት ጠገዴ ድረስ የሚታዩ ሁኔታ በተመለከተ የሚሉት ነገር ካለ ድል ስጦት። ሁለት የወጡ ጫፎች አሉ። ወልቃይት ጠገዴ ራያና ጸለምትን በተመለከተ አሁን ባለው ተጨባጭ ሁኔታ የተወሰዱት በጉልበት ከሕገ መንግስቱ በፊት ነው፣ ሊተዳደሩ የሚገባው በአማራ ክልል ነው የሚል ጫፍ አለ። የለም አዲስ የተቋቋመው የትግራይ መንግስት ደግሞ የድሮ የትግራይ ክልል የነበረውን በሙሉ የሚያጠቃልል ነው። ስለዚህ የሚል ጭቅጭቆች ተነስተዋል። ቀደም ሲልም እንደሰማነው የተቋቋመው የደንበር ኮሚሽን ዶክተር ሙላቱ ተሾማ አንድ ወቅት የሰጡት መግለጫ ለ የወልቃይት የጠገዴና የራያ ጉዳይ ቀደም ሲል ከህገ መንግስቱ በፊት የተፈጸሙ ስለሆነ ይሄ ኮሚሽን አይመለከተውም የሚል አይነት አዝማሚያዎች ነው የነበሩ። ስለዚህ እነኚህ ሁኔታዎች ሶል መደረግ መቻል አለባቸው፣ እጅግ ጥንቃቄ በተሞላበት ሁኔታ። ይህ ካልሆነ እኔ አሁን ወደ ድጋሚ ጦርነትም እንዳንገባ ስጋትና ፍርሃት አለኝና ይህንን ለማስተካከል እንዲቻል በጣም ፈጣን የሆነ ጥናት ስንት ሁለት አመት ነው እንደዚህ ነው ከተቋቋመ ወደ ሶስት አመት ሊሆናቸው ምንም አይነት እርምጃ ላይ ሲወስዷ ላይ በዛብን ነው የሚሉ ወደ ሀያ ሰባት ግጭቶች አካባቢዎች አሉ፣ ይገባኛል ጥያቄዎች አሉ ነው የሚሏቸው ከእነኚህም ፕራዮሪቲ ሰጥተው መፍታት መቻል አለባቸው። አሁን በተፈጠረው ሁኔታ የመጀመሪያው ትልቁ ትኩረት መሰጠት ያለበት የወልቃየት የጠገዴ የጸለምትና የራያ ጉዳይ ነው። ስለዚህ ይህ አጣሪ ኮሚሽን በቀጥታ በጣም በፍጥነት ውሳኔ መስጠት መቻል አለበት። መሬት ላይ ያለ ሀቅ አለ። ይህን ሀቅ ለማውጣት ግን የተማሩና ትልቅ ሰዎች ናቸው ያሉበት ብዬ አስባለሁ። ገለልተኛ አቋም ይዘው ውሳኔ እስካስተላለፉ ድረስ ብዙ ችግር የለውም አሁን እዛ አካባቢ ያለው ህብረተሰብም ትግራይ የተባለ እዚህ አካባቢ አይኑር አይረስ ምን ይበል አይደለም። ጥያቄ ጥያቄው በአካባቢያችን እኛ አማራንን በአማራነት ልንካለል ይገባል ቀደም ሲል በነበረው ስለዚህ ይሄ ከተካለለ በኋላ እንደ ማንኛውም ኢትዮጵያ ማንም ሰው መኖር ይችላል የሚል አቋም ነው። ያ ጽንፍ የወጡ አመለካከቶች ሊኖሩ ይችላሉ። እነሱም አረብ ነው በትምህርት በመሳሰሉት ነገሮች የህዝብ ለህዝብ ግንኙነቱ እንደተባለው የባህል፣ የሽምግልና የመሳሰሉትን ልውውጥ በማድረግ በስፖርት በመሳሰሉት እንትን አንድነትን ማምጣት ይቻላል። ቀላል አመለካከትን መስበር ነው ከፍተኛው እንትን ይህን አመለካከት በወጣቱ በሁለቱም ህዝቦች መካከል ያለውን አመለካከት፣ የተሳሳተ አመለካከት እሱን የመስበር ስራ በከፍተኛ ደረጃ ሊሰራ ይገባል። የድንበር ኮሚሽኑ ደግሞ ፈጣን ውሳኔ ሊሰጥ ይገባል። ህብረተሰቡም ይህን ውሳኔ ተቀብሎ ወደፊት ኢትዮጵያ እንድትቀጥል ካስፈለገ የመቻቻል ፖሊሲን መከተል መቻል አለብን። ሰጥቶ መቀበል መቻል አለብን የሚል አቋም ነው ያለው። በመጨረሻም ሽማግሌዎቹ ቂም በቀል እንዳይኖር የአማራና የትግራይ ህዝብ ወንድማማቾች ማማቾች በመሆናቸው አማራ የትግረውን ትግረውም የአማራውን ደህንነቱና ሀብቱን እንዲጠብቅ በጋራም የህግ የበላይነት እንዲያስከብሩና ከእኩያን ራሳቸውን እንዲጠብቁ አሳስቧል። አቶ ወርቁ ከአማራ ኮሎኔል ክሩስ ከትግራይ መልሶ ማጥቃት መኖር የለበትም በሚል ሀሳብ ላይ ያተኮሩ ሲሆን አቶ አያሌው ከትግራይ አቶ አዳኔ ደግሞ ከአማራ ህግ በማስከበር ተግባር ላይ አጽንኦት ሰጥተው ሀሳባቸውን አንሸራሽረዋል። ይህን ጉዳይ በተመለከተ ወጣቱ ስሜታዊ ነው የነበረ። ከዚህ ተነስቶ ይሄ ችግር እንደተፈጠረ ሂዷል፣ ወደ ግንባር ገብቷል። ወጣቱ ለተወሰነ ጊዜ አንዳንድ ያልሆኑ ነገሮች እንደ ሞተር ሳይክል እንዲሁም የሆኑ መኪኖች የተወሰኑ ሲመጡ ህብረተሰቡ ወዲያው ነው የተቆጣ። ምክንያቱም ያለ አግባብ ሰው የለፋበት የደከበበት ሀብቱ መነካት የለበት። ስለዚህ የተሄደው ዓላማ ሌላ ነው፣ በጎን ደግሞ መዝረፉ አስፈላጊ አይደለም በሚል አጠቃላይ በአካባቢ ያለ ህብረተሰብ ራሱ ጥበቃ እንዲያደርግ፣ ይህ ነገር መደረግ እንደሌለበት አባቶች ልጆቻቸውን እንዲመኩ፣ ወጣቱ እንዲመኩ። እንደገና ከጸጥታ ኃይሉ አደረጃጀት ውጭ የሆኑ ሰዎች ናቸው ይህን ፈጽመውት የነበረ። ስለዚህ የሚመለከተው አካል ብቻ ወደ ግንባሩ ወደሚመለከተው ነገር እንዴት የማይመለከተው ስንቅ እንኳን ሊያቀብል የሚሄድ ሰው ትክክለኛ ሆኖ በአድራሻ ወስዶ አድርሶ የሚመጣ እንዲሆን ከፍተኛ የሆኑ ስራዎች ሲሰሩ በአካባቢ አረጋግጫለሁ። ስለዚህ የለም አይባልም። የዚህ አይነት ሁኔታ ተከስቷል፣ ለወደፊቱ መደገም የለበትም። አሁንም በየአካባቢ ያለ ህብረተሰብ ይሄን ነገር ማውገዝና መጠበቅ አለበት ብዬ ነው የሚጠበቅ ነው። ይሄ መቀሌም ለቆ ሲወጣ ወያኔ እስረኞቹ ፈቶ ነው እስረኞቹ የተፈቱት ከተማውን ዝርፊያ ያኔ ጋር ያልተበረበረ ሱቅ የለም ነው የሚሉት። ደውለው እንዳረጋገጥ ነው ማለት ነው። ይሄ እንኳን ይጠበቃል እንኳንስ እዚህ የጦርነት ቀጠና የለ። በተቻለ መጠን አስተዳደሮች ወረዳዎች ተዋቅረዋል። በተዋቀረው መሰረት እዚህ ሰንሰለቱን ጠብቆ ራሱን በራሱ መጠበቅ መቻል አለበት። እንዳልከው ያኔ ቅራኔ ሲፈጠር በባድመ ምክንያት እዚህ የነበሩ ኤርትራውያን ይውጡ ተብሎ አይናቸው ከለካላማረን ይውጡ በሚል አማርኛ ፈሊጥ። እያንዳንዱ ተመንጥሮ ሲወጣ አስታውሳለሁ። ባህር ዳር 27 ዓመት ቤታቸውን ጠብቀው ገንዘባቸውን አስቀምጠው እቁ ቤት አሉትን ጠብቀው አደራ የተባሉትን ጠብቀው እዚህ ጎንደርም እንደዚሁ ጠብቀው የመለሱ ናቸው። ማንም የኤርትራ ቤት ነው ብሎ የዘረፈ የለም። ያም ደግሞ ያ መደገም መቻል አለበት። የትግሬውም መጠበቅ አለበት፣ የአማራውም መጠበቅ አለበት። በጎንደር ከተማ በመገኘት ከአማራና ከትግራይ ብሔር ተወላጅ ሽማግሌዎች ጋር በሶስት ክፍል ያደረግኩት ውይይት በዝት ተጠናቋል። የውይይቱ ተሳታፊዎችን በቪኦኤ አድማጮችና ተመልካቾች ስም አመሰግናለሁ። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቅቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባት እና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና እደሩ።